ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት በሰጡት መግለጫ ያስተላለፉትን መልእክት የሚያዩት በሀገሪቱ ላይ የአስቸኳይ ጊዜ ሁኔታ የማወጃ ያህል አድርገው መሆኑን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለቪኦኤ ገልጸዋል። በሌላ በኩል ደግሞ ከኢህአደግ አንዳችም የተሻለ ለውጥ እንደማይጠብቁና ተስፋ መቁረጣቸውን የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ተናግረዋል። ጠቅላይ ሚኒስትሩ በዚሁ በትናንት መግለጫቸው ኢህአደግ ለመንግስት ስልጣን ያለው አመለካከትና አረዳድ ቁልፍ ችግር መሆኑን ተናግረዋል። ኢህአደግ ወደ ስልጣን ሲወጣ አመራሩ ለህዝብ ራሱን አሳልፎ ሊሰጥና ለህዝብ ሊኖር ራሱ እንደ ሻማ እየቀለጠ ሌሎች ሀብታም እንዲሆኑ የነበረ ቢሆንም አሁን ያሉት ነባራዊ ሁኔታዎች እየተቀየሩ ናቸው ብለዋል። አሁን ነባራዊ ሁኔታው በተቀየረበት ሁኔታ ይሄ አመራር የመንግስትን ስልጣን የሚያይበትና በተግባርም የሚፈጽምበት ሁኔታ በሚገባ ካልተቀየረ አሁን ባለንበት ደረጃ የጉዟችን እንቅፋትነት እና መሰናክል የበዛበት ጉዞ ይሆናል ማለት ነው። ችግሩን ፓርቲው በግልጽነት መገምገሙንና የመንግስታዊ ስልጣንን ምንነት በመገንዘብ ላይ ያለውን አቋም ማስተካከል ለወደፊቱ ጉዞ እድል እንደሚከፍት መግባባት ላይ መደረሱን አመልክተዋል። ጠቅላይ ሚኒስትሩ ደረጃ በደረጃም ስርዓት የሚይዝበትን ሁኔታ ማመቻቸት አስፈላጊ በመሆኑ ላይ ስምምነት ላይ መደረሱን አክለው ገልጸዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የጠቅላይ ሚኒስትሩን አባባል ኢህአደግ ለህዝቡ ባላደራ ነው እንደማለት ነው ሲሉ ገልጸውታል። ያለ እንግዲህ ጫቤ በአንድ መንግስትና ህዝብ መካከል በአንድ ዲሞክራሲያዊ ስርዓት ውስጥ ሊኖር የሚገባውን ግንኙነት ጨርሶ ያዛነፈ ነው። ጠቅላይ ሚኒስትሩ ኢህአደግ ለ ህዝቡ ባለ አደራ ነው አይነት ነገር ነው። ንግግራቸው ለኔ ትርጉም የሚሰጠኝ ከህዝብ ይሁንታን አግኝቶ ህዝብን የሚያገለግል መንግስት ሳይሆን ችሎታ ለህዝቡ የሚፈጽም የሚያደላድል አይነት መንግስት እንደሆነ ነው አድርገው ያስቀመጡት። እኛ ደግሞ የችግሩ ዋና መሰረቱም ይሄ ራሱ ነው። ህዝቡ እኮ ከነሱ ችሎታና የሚንጠባጠብ ነገር በአስተዳደርም በምንም በሀብቱም በምንም አይደለም የሚፈልገው ለሁሉም የጨዋታው ሜዳ የተመጣጠነና ተደራሽ የሆነ ሁኔታ ውስጥ ዜጎች ያቅማቸውን ያህል ያመርታሉ፣ ተጠቃሚም ይሆናሉ፣ በገበያውም ኢኮኖሚ ይወዳደራሉ። በዚህ ሂደት ውስጥ ይጠቀማሉ፣ አገሪቷንም ይጠቅማሉ። ስለዚህ ይሄ ያደግ ራሱን እንደ አንድ ከላይ ከፈጣሪ እንደምታደል አይነት ነገር እሱም እንደዚሁ ህዝቡን በስልጣኑ ነው በችሮታ ለማስተናገድ የምፈልግ አካል እንደሆነ አድርገው በህዝብና በመንግስት መካከል ያለውን ግንኙነት ይሄ እንግዲህ ከኢህአደግ ሪዮታ ለማዊ መሰረት የምነሳ ነው እና አንድ ዲክቴተር እኔ ብቻ ነኝ የማቅላችሁ የምለው ስርዓት የሚኖረውን ግንዛቤ ነው ሲያንጸባርቁ የነበሩት። ይህንን ተገንዝቦት እንደሆነ በእርግጥ ባላውቅም የዚህ አይነት መዛነፍን ነው ያየሁበትና ይሄ መለወጥ ያለበት ህዝቡ የስልጣኑ ባለቤት ነው የምለውን መርህ የሳተ አባባል ነው። የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ደግሞ የጠቅላይ ሚኒስትሩን ንግግር የዲሞክራሲያዊት ሀገር መሪ ንግግር ብለውታል። ጠቅላይ ሚኒስትሩ ይህን ንግግር የምረዳው አንድ ዲሞክራሲ በሰፈነበት ሀገር የሚነገር አይነት አባባል ሆኖ ነው። ዞሮ ዞሮ ግን የኢትዮጵያን ተጨባጭ ሁኔታ ስናየው ለመሆኑ ኢህአደግ የዲሞክራሲ የመሰረተ መንግስት ነው ወይ የሚለው ነው የሚያነጋግረን እና ኢህአደግ በመጀመሪያ ደረጃ ላይ ዲሞክራሲ ከቃል በዘለለ፣ ከጭምብልነት በዘለለ በምንም ተአምር በተግባር ላይ የዋለ መንግስት አይደለም። ይህም ብቻም አይደለም ሙስና የነገሰበት ስርዓት ባለበት እኩል ላይ አሁን ጠቅላይ ሚኒስትሩ የሚናገሩትና በመሬት ላይ የምናየው ጭራሽ የሚገናኝ ነገር አይደለም። ለህዝብ አሳቢ መንግስት ቢሆን ኖሮ በትክክል አወሳቸ ያሉት ነበረ። ለህዝብ አሳቢ መንግስት ግን አይደለም፣ ያደግ ነው እኛ እያልነው ያለ ነው። ዴሞክራሲያዊ መንግስት አይደለም ነው እያልነው ያለ ነው። መልካም አስተዳደርን ያሰፈነ መንግስት አይደለም ነው እያልነው ያለ ነው። በሙስና የተዘፈቀ እጅግ በጣም በርካታ የሆነ ባለስልጣን ያለበት አገዛዝ ነው እያሉ ያለ ነው። በተለይ ከአስራ ዘጠኝ ዘጠና ሰባት አመተ ምረት ምርጫ ወዲህ በዚች ሀገር ላይ እኮ ያለው ችግር በአጠቃላይ ስታየው ስር የሰደደ ችግር ነው። እንደዚ አሁን ጠቅላይ ሚኒስተሩ እንደነሱት በጣም በቀላል ደረጃ ከንጨባር ጋር የምታልፈው እኮ ነገር አይደለም እኮ እኔ ማአት ነገር እኮ ንገር የብትለኝ ይነግረሃለሁ የችግሩን መንስኤ የምኮ ብቻ አይደለም። ይሄ መንግስት ዲሞክራሲያዊና ሰብአዊ መብትን የማያከብር መንግስት ነው። በስልጣን የባለገ መንግስት ነው። ከትንሽ እስከ ትልቅ ያሉ ባለስልጣናት ስልጣናት በሙስና የተዘፈቁበት መንግስት ነው። ህዝብ ያልመከረበት ፖሊሲ ወደ ህዝብ የሚያወርድ መንግስት ነው። የኑሮ ውድነት ጣራ ሲነካ መቋቋም ያልቻለ መንግስት ነው። የመሰረተ ልማት የሚያጓትት መንግስት ነው። እርሃብ የተስፋፋበት መንግስት ነው። በፖለቲካ ሰበብ ዜጎች የሚታሰሩበት፣ የሚዋከቡበት፣ የሚገደሉበት ስርዓት ነው። በታሳሪዎች ላይ ኢሰብአዊ ምርመራ የሚካሄድበት መንግስት ነው። የውስን ግለሰቦች ምንጩ ያልታወቀ ይኮን ያልታወቀ አስደማሚ ብልጽግና የሰፈነበት ሀገር የሚገዛ መንግስት ነው። ካርዶ የጠጣ የፍትህ ስርዓት የሌለበት ማዕት ነገር ዘረዝላለሁ ተለሞ። ይሄ ባለበት ቦታ ላይ፣ ይሄ ባለበት ሁኔታ ላይ ልክ ዲሞክራሲ እንዳሰፈነ መልካም አስተዳደር እንዳሰፈነ ተደርጎ በጠቅላይ ሚኒስተሩ የሚነገረው እኔ እንደናያድም በጭራሽ አይዋጥልንም። ሌሎችም በጣም በርካታ ነጥቦች ላነሳል ይችላሉ። በዚች ሀገር ላይ ያሉ ውጸቶች ጠቅላይ ሚኒስትሩ ፓርቲው ጥልቅ ታህድሶ ለማድረግ የተነጋገረና የተስማማ መሆኑን ቢያሳውቁም ኢህአደግ እንዲህ አይነቶቹ ንግግሮች በተደጋጋሚ ሲያደርግ እንደቆየና አሁን የሚጠበቅበት ከህዝቡ የመተማመኛ ድምፅ መጠየቅ፣ ምርጫ ማካሄድ አስፈላጊ መሆናቸውን እንደ መፍትሄ ጠቋቁመዋል ሁለቱም አስተያየት ሰጪዎች የተቃዋሚ ፓርቲዎቹ መሪዎች የወቅቱን የሀገሪቱን የውጥረት ሁኔታ መንስኤዎች አስመልክተው ጠቅላይ ሚኒስትሩ ሲናገሩ የሀገሪቱ ታሪካዊ ጠላት የሆኑ የውጭ ኃይሎችና ጽንፈኛ ዳያስፖራ መሆናቸውን ጠቁመዋል። በዚህ ሂደት ውስጥ የቆዩ የሀገራችን ጠላቶች በተለይም ደግሞ የተፈጥሮ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሲፈጥሩ የቆዩ አካላት አሁንም ይህን ፍላጎታቸውን ለማሳካት ሲሉ በጆንያ ብር ለጽንፈኛ ዳያስፖራ አካላት ኢትዮጵያን እንዲያተራምሱ እየሰጡ ያሉበት ወቅት ላይ እንገኛለን። ይህም በመረጃ ያረጋግጠናል። ስለዚህ እነዚህ አካላት ጽንፈኛ ዳያስፖራ ተብዬዎች የእነዚህን አካላት ብር እየተጠቀሙ በተለይ አብዛኛውን ለራሳቸው እየተጠቀሙ ግን ክፋዩም ደግሞ ለዚህ ብጥብጥ መሪ ለሆኑ አካላት እያሰራጩ የሚገኝበት ሁኔታ አለ። ስለዚህ የሀገራችን ጠላቶች እኛን ለማዳከምና ለመበታተን በሚሰሩት ሴራ መንግስት ዝም ብሎ ሊያይ አይችልም። ይሄ በዚህ ሂደት ውስጥ ዜጎቻችን እንዳይሳተፉ ከዚህ አካላት ጋር እንዳይሳተፉ የማድረግ ስራ መስራት አለብን። በተለይ ደግሞ በዚህ ሂደት ውስጥ የተሳተፉ አካላትን ያለ ምሕረት ሕግ የማስከበር ስራችንን ማከናወን የሚገባን ይሆናል። መንግስት የሕግ የበላይነትን ለማስከበር ሁሉንም አቅሙን ይጠቀማል። በእኔ በኩል ይህ የሕግ የበላይነት እንዲከበር ለማድረግ ሁሉም የጸጥታ አካሎቻችን ህግ የበላይነትን እንዲያስከብሩ አዝዣለሁ። የመኢአድ ዋና ጸሐፊ ይህንን የጠቅላይ ሚኒስትሩን አሳዛኝና አስደንጋጭ ነው ብለውታል ንግግራቸውን። እንግዲህ ዞሮ ዞሮ የኢህአዴግ የተለመደ ባህሪው ነው። ችግርን ወደ ራስ በማየት ፈንታ ወደ ሌላ ለማላክ ቅጣት መቀሰል ዛሬ የተጀመረ እንትን አይደለም። እንደውም ቢገርምህ አንድ አባባል እንደ ቀልድ አድርጌ ልንገርህ። ኢትዮጵያ ላይ የመሬት መንቀጥቀጥ ቢደርስ የውጭ ሀይሎች አበሱት ይባላል። ና አቅር አድርጌ እንትናግል ና ወደ መፍትሄ ይመጣሉ። ቅድም የነገርኩ እንዳሆኑ በመጀመሪያ ደረጃ ላይ በኢህአደግ መንግስት ውስጥ ለእውቀት ሳይሆን ለፓርቲ ታማኝነት ቅድሚያ የሚሰጥበት ወቅት ላይ ነው ያለ ነው። የግዳጅ መዋጮ ህዝብ ያስመረረበት ወቅት ነው። ያልተጠናና ያልተመጣጠነ ግብር በሀገሪቱ ላይ እየከሰነበት ነው። በልማትና በህገ ወጥነት ነዋሪዎችን የጎዳና ተዳዳሪ እየተደረጉ አለበት። ያውም በክረምት አገሪቱ በቆሳጥር የታጠረችበት ወቅት ላይ ነው ያለነው። የተማሪ የስማይል ግሽበት እንደጉድ የፈላበት ዘመን ላይ ነው ያለነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ደግሞ አባባሉን ከአስቸኳይ ጊዜ አዋጅ ጋር አተካክለውታል። እንግዲህ ህግና ህጋዊነት እስካልተከበረ ድረስ በአንድ ሀገር ስነስርዓት አይኖርም። መንግስትም ቆሞ አለ ማለት አይቻልም። ጠቅላይ ሚኒስትሩ የአስቸኳይ ጊዜ አዋጅ ነው ያወጁት። ያለውን ጸጥታ አስከባሪ ሀይል ሁሉ ይሄ እንግዲህ ሄዶ ነው መከላከያ ሰራዊቱንም ሊጨምር ይችላል። ምክንያቱም እነሱ ሁሉንም እየደባለቁ ነው የሚጠቀሙት። የፖሊስ ስራ ነው፣ የደህንነት ስራ ነው፣ ምን ብለው ምንም ፈርጅ የሚያስቀምጡለት ነገር ስለሌለ እና እኔ የምገነዘበው የአስቸኳይ ጊዜ አዋጅ በሀገሪቷ እንደታወጀ ነው። በአስቸኳይ ጊዜ አዋጅ ሁኔታ ላይ ነጻ እርምጃዎች ይወሰዳሉ፣ የሀገር ደህንነት ወዘ ተርፈ ቅድሚያ ይሰጠዋል በማለት ማለት ነው። እና እኔ በበኩሌ እንግዲህ የአስቸኳይ አዋጅ ማወጃ ስነስርዓት አለው፣ ባለውም ህገ መንግስት መሰረት እና ይህንን አዋጃቸውን እንግዲህ ከሰሞኑ ፓርላማውን ጠርተው ሊያጸድቁ ይሁን ወይስ እንደው የነገሩን በአግባቡ ካለመረዳት ተነስቶ ዝም ብሎ እንዲሁ ያ ፍልፊት ይሁን አዝቼ ያለው በሙሉ እርምጃ እንዲወስድ የሚሉት አነጋገር በእውነቱ ነ በትልከት ልመረመር የሚገባ ነው። የወልቃይት የአማራ ማንነት ጥያቄ ጉዳይ በተነሳበት የጠቅላይ ሚኒስትሩ ንግግር ላይ ክልሎች በሕገ መንግስቱ መሰረት የተካለሉ መሆኑን ጠቁመው ለጥያቄዎች በወቅቱ መልስ ያልሰጡ የትግራይና የአማራ ክልሎች ከፍተኛ አመራር አካላት አሁን ለተፈጠረው ችግር ተጠያቂ መሆናቸውን ጠቁመዋል። ለመሆኑ የጠቅላይ ሚኒስትሩ ይህ ንግግር ለወልቃይት የአማራ ማንነት ጥያቄ አንሺዎች ምን ትርጉም ይሰጣል? የኮሚቴው አመራር አባልና የህዝብ ግንኙነቱ ኃላፊ አቶ ተሻገር ወልደ ሚካኤል እንዲህ ይላሉ። ይህ ተሻገር ወልደ ሚካኤል ላቀው እባላለሁ። ወልቃይት የአማራ ማንነት ዋና ጸሐፊ እና ህዝብ ግንኙነተኛውን እየሰራ ያለ አሁን ባለው በዚህ ጉዳይ ላይ የኢህአዴግ ምክር ቤት በስብሰባ በሰጠው ጋዜጣዊ መግለጫ ተቃውሞ ይህ ምንድን ነው አንደኛው ጠቅላይ ሚኒስትራችን የሰጡት ጋዜጣዊ መግለጫ ተምታታ ነገር ነው የሚያቀርቡት። ቀደም ብሎ ባህር ዳር ላይ በዲያስፖራ በቀረቡት ወቅት ወልቃይት የሚባል ከሀያ አምስት ዓመት በፊት ማንነቱን አውቆ ያገረ ነው የሚል የተምታታ ሀሳብ ሰጥተው ከፍተኛ የሆነ የዲያስፖራ አባላት በወልቃይት ተወላጆች እና በአማራ ተወላጆች ደርሶባቸዋል። አሁን ደግሞ ያንን ሁለተኛ ደግሞ እንደገና አምታታው እንደገና ደግሞ የወልቃይት ጥያቄ መመለስ ነበረበት። መመለስ የሚገባው የትግራይ ክልል መሰዳደር ነው የትግራይ ክልል መሰዳደር ግን የቀረበ ጥያቄ የለም የሚል ሀሳብ አቅርበዋል። በዚህ አንጻር እኛ ይህን ጥያቄ ስናነሳ ማወቅ የሚገባቸውን ክልሎች በአግባቡ ማወቅ የሚገባቸውን አካላቶች እያታወቅን ነው የቆየ ነው። በዚህ አንጻር አጠር ብሎ ለማስቀመጥ ካስፈለገ በትግራይ ብሔራዊ ክልላዊ መንግስትና ለአማራ ብሔራዊ መንግስት በሁለት ሺ ሰባት አመተ ምህረት በታህሳስ ሀያ አንድ በፖስታ ከሀሳ ስምንት ሁለት ስምንት በግንባር የህዝብ ተወካዮቹን በመላክ አስራ አንድ ሰዎችን በደብዳቤ በህዝቡ ኩሚያ የያዙ ሰዎችን ቀጥታ መቀሌ በመላክ በአግባቡ ደብዳቤዎቹን ለክልሉ ምክር ቤት አፈ ጉባኤ ለክልሉ ፕሬዚዳንት ጽህፈት ቤት ለህወሀት ጽህፈት ቤት ለክልሉ የሰብአዊ መብት ኮሚሽን ጽህፈት ቤት በአግባቡ አስረክበን ቢያንስ ለፌዴሬሽን ምክር ቤት መጠየቅ ነበረባቸው ለትግራይ ክልል አፈ ጉባኤነት የተነበረባቸው ቢያንስ ለህወሓት የእሳቸው አጋር ድርጅት የሆነው ለህዋት ጽፈሸነት የተነበረባቸው የሚላል እና ይህን መሰረት ያላደረገ ዱዶ የተሸፋፈነ የኢትዮጵያን ህዝብ ለማምታታት ያቀረቡት ጋዜጠኛው መግለጫ በጣም አዝነናል፣ ተቆጭተናል። እንደ አመራርም እሳሀዊ ያልሆነና ሚዛኑን ያልጠበቀ የአመራር ራሱ ንግግራቸው ራሱ ፍትሐዊ ያልሆነ ኃላፊነት የጎደለው ከአንድ ሊደርሽፕ የማይጠበቅ አስተያየት ሰጥተዋል። በዚህ ላይ በጣም አዝነናል። በዚህም ምክንያት እኛ ተጨባጭ የሆነ ሰደዶቻችን በፌዴሬሽን ምክር ቤትም ሆነ በአማራ ክልል፣ በትግራይ ክልል ይገኛሉ። ይህንን በቀጣይ አቅበበን ፍትሐዊ የሆነ መልስ መስጠት እንዳለበት እምነት አለን። የመድረክና የመኢአድ መሪዎች ፕሮፌሰር በየነ ጴጥሮስና አቶ አዳነ ጥላሁን ጠቅላይ ሚኒስትሩ ትናንት ባነሷቸው ሌሎችም ነጥቦች ላይ የሰጧቸው ግምገማዎችና አስተያየቶች ዌብሳይታችን ላይ ይገኛሉ።